ቅዳሜ ዕለት በቅሊንጦ ማረሚያ ቤት በተከሰተው ቃጠሎና ተውቅስ ከ20 በላይ ታራሚዎች እንደሞቱ እየተነገረ ነው። መንግስት ግን እስካሁን መረጃ ከመስጠት በሩን ጠርቅሞ እንደያዘ ነው። የታሳሪ ቤተሰቦች የታሰሩ ዘመዶቻቸው ይሙቱ ይኑሩ ለማወቅ ወደ አካባቢው ቢንቀሳቀሱም እስካሁን የተሰጣቸው ማብራሪያ እንደሌለ በምሬት ይገልጻሉ። የመኢአድ ዋና ጸሐፊ የነበሩት አቶ ተስፋዬ ታሪኩ ባለቤት ተከታዩን ብለውናል። እንግዲህ ከቅዳሜ ዕለት ጀምሮ በጣም ጎለላ ያለን በጣም ግራ የሚያጋባ ነገር ነው። አሁን እዛም ያለው ነገር ምንም አያስገቡም፣ አያስጠጉም። የበለጠ እንደውም ሌላ ጣጣዎች መግባት ሆነ እንዳለ ወይም እናስራችኋለን ወይም መልሳችሁ ቀጥ ብላችሁ ማተዱ ላይ ከሆነ ሌላ ችግር ውስጥ ትገባላችሁ እያሉ በማንገር ሀገር ውስጥ ናቸው እንጂ መፍትሄ ሊያመጡ አልቻሉ። ቤተሰቡ ደረጃ ላይ ደግሞ ልጁም ልጆችም ሁላችንም በቃ ግራ ገብቶን በቃ በመላቀስ ላይ ነው ያለን። ቢያንስ ያለበትን እንኳ ሁኔታ ስላላወቅን ማለት ነው። በቃ እስራትና አላማውን ብሎ ገብቶበታል። አላማው ነው በቃ እግዚአብሔር እስካለው ድረስ ሁሉም ነገር ይሆናል ግን ቢያንስ አሁን አይኑን ማየት ብቻ ስለምንፈልግ ያለበትን ነገር ቢያንስ እንድናውቅ ነው የምንፈልግ። በቃ እግዚአብሔር ብሎት እስከሚወጣ ድረስ አይኑን ማየት አለ ብለን እንኳ ተስፋ እንዲኖረን እንፈልጋለን። አሁን ይሞቱ ይዳኑ ሁሉን ነገር አላወቅንም። ሁሉ ነገር በቃ በመጨነቅ ውስጥ ነው ያለን። የአቶ በቀለ ገርባ ባለቤት ለማግኘት በተደጋጋሚ ስልክ ደውለን ነበረ። ስልካቸው አይነሳም። የሌላው ፖለቲከኛ አቶ አሰጋ አሰፋ ልጅም ተከታይን ብላናለች። ጥዋት ጋ ሂጄ ነበረ ሶስት ሰዓት ከሀያ ምናምን አካባቢ ነው የደረስኩት። ታች ጋ ቀድመው ከኛ በፊት የሄዱ ሰዎች ነበሩ፣ ማለት ከኛ በፊት ማለት ነው። ወደ ማረሚያ ቤት አካባቢ ቅሊንጦ ዛው ጋር እኛ ጋር ግን ከታች ከመሻለኪያው ማለፍ አልቻልንም። ፖሊሶችን ብዛት ነበሩ ከሰው ቁጥር የፖሊሶች ብዛት ነው የሚበልጠው የነበረ። ሰውም አለ። የተወሰነ ሰው ያው ቀጠሮ ለሮቡ ተቀጥሮ ስለነበረ ሮቡ ምላሽ እንሰጣለን ብለው ነው ሰኞ ለትንትን ብሏቸው የነበረ። እነዛም ነበሩ እና ታሽጋ የተወሰነ ሰው አልፎ ሂዷል። እኛ ከወዲሜ የነበርነው መሸለኪያ የሚባለው አካባቢ ከዛ ማለፍ አልቻልንም እና ሂዱ ተበተኑ ሲሉ የተወሰነው ሰው ድካምም አለ መረበሽን ስላለ እንቢ ሲላቸው፣ ይሁን በቃ በመሳሪያና በዱላ እንትን ማለት ጀመሩ። ወዲያውኑ አስለቃሽ ጭስና አድማ በታኝ የሚባሉ እንትኖች አሉ። ማለት አስለቃሽ ጭስ ይዞ አድማ እንትን የሚበትኑት ሰዎች እነሱንና ተጨማሪ ኃይል እንትን ብለው ወዲያው ሲመጡ እኔም ትንሽ አሞኝ ወድቄ ስለነበረ እኔም ይዘውኝ ወደ በሌላ መስመር አለ እንትኑ መስመር ሚጫ፣ ሌላ መንገድ አለ። በዛ ነው ይዘው የሚመጡ። ከዛ በኋላ የተፈጠረውን ነገር አላየሁም። ዛሬ እህት ወንድም ልጅ ነው እዛ ቦታ ጋር ያለው ስለዚህ ቶሎ ፈጣን የሆነ መልስ ቢሰጡና እኔ አሁን ግራ እያጋባኝ ያለ እዛ ቦታ ጋ ሬሳ ታቅፎ መቀመጡ ምንድን ነው ትርጉሙ? ቋንጣ አድርገው አይበሏቸው ምን ምን አስበው እንደሆነ ነው እኔ አሁን ግራ እየገባኝ ያለ። የሰማያዊ ፓርቲ ፕሬዚዳንት ኢንጂነር ይልቃል ጌትነት ስለ ቀጠለው ጥርጣሬ አለኝ ይላሉ። በቦታው ከተረዳነው ነገር እስረኞቹ ወደ ተለያየ ቦታ ተጓጉዘዋል የሚል ነው። እና በአንድ ቀን ሌሊት ውስጥ ያን ያህል እስረኛ ባልታሰበ ሁኔታ ከአንድ ቦታ ወደ አንድ ቦታ ሲወሰድ ብዙ ሎጅስቲክ ይጠይቃል፣ ብዙ ገንዘብ ይጠይቃል፣ ብዙ ቅል ይጠይቃል እና ይሄ የተደረገው ቃጠሎ በንቃት የታሰበበት ነው ወይም ወደሚለው እንድንጠረጥር ግን አድርጎናል። ምክንያቱም እስረኞቹን ሁሉ ያሁን ሁሉ እስረኛ ወደ አልፋ ያወቀ ቦታ ሲሆን መንግስት አስቀድሞ ይሄ ነገር እንደሚከሰት ያቅ እንደነበረ የሚያሳዩ ምልክቶች አሉ። ምክንያቱም በዛን ሰዓት ያን ሁሉ እስረኛ ወደ የተወሰዱት እንዴት አደረጉት፣ ሎጅስቲኩን እንዴት ሊያዘጋጁ ይቻሉ፣ ሚስጥሩንስ በዚህ ደረጃ እንዴት መጠበቅ ተቻለ የሚለውን ሳየው ያ የቃጠሎ ሁኔታ በንቃት የተደረገ ነገር ለመሆኑ ጠቋሚ ነገር ሆኖ አግኝተነዋለ። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም